ሰላም እንደምናርፍዳችኋል ካሳሁን ሰቦቀነኝ የኤስቢኤስ ሚያዚያ አስራ ሰባት አጫጭር ዜናዎችን እነሆ። መቶ ዘጠነኛው የአውስትሬልያና ኒውዚላንድ ኮሮች አንዛቅ ቀን በዛሬው ዕለት ሐሙስ ኤፕሪል 25 ሚያዚያ 17 በመላ አውስትሬሊያ ተከብሮ ውሏል። የአንዛቅ ቀን የንጋት ሥነ ሥርዓት የተከበረው በአንደኛው የዓለም ጦርነት ወቅት የዛሬ መቶ ዘጠኝ ዓመት የአውስትሬልያ ወታደሮች የጋሊፖሊን ቸርኬ የባህር ጠረፍ ለፍልሚያ የረገጡባትን ቀን በሐዘን ውዳሴና ክብር በተመላበት ስሜት በማሰብ ነው። ጠቅላይ ሚኒስትር አንቶኒያል ቤኒዚ በኮኮዳ ፓፓኒግኒ፣ ምክትል ጠቅላይ ሚኒስትር እና የመከላከያ ሚኒስትር ሪቻርድ ማልስ ጋሊፖሊ ተርኬ የተቃዋሚ ቡድን መሪ ፒተር ዳተን በአገር ውስጥ ብሪስበን ከተማ በተዘጋጁ የአንዛክ መታሰቢያ ሥነ ሥርዓቶች ላይ ተገኝተዋል የአንዛክ ቀን መታሰቢያ ጅማሮ በሺዎች የሚቆጠሩ የአውስትሬሊያና ኒውዚላንድ ኮሮች ኤፕሪል 25 1915 ጋሊፖሊን ለፍልሚያ የዘለቁበትና 130 ሺህ ያህል ህይወቶች የተቀጠፉበትን አስከፊ ጦርነት መነሻ በማድረግ ሲሆን በአሁኑ ወቅት የአውስትሬሊያና ና ኒውዚላንድ ወታደሮች በተሳተፉባቸው የግጭት ስፍራዎች ሁሉ የወደቁና በአገልግሎት ላይ ያሉ በሲቪል ዓለም ውስጥም የሚገኙትን ወታደሮች በሙሉ ያጠቃልላል። ምክትል ጠቅላይ ሚኒስትርና መከላከያ ሚኒስትር ሪቻርድ ማልስ በጋሊፖሊ ተርኪዬ ዝክረ መታሰቢያ ሥነ ሥርዓት ላይ ባደረጉት ንግግር በአሁኑ ወቅት በግዳጅ ላይ ተሰማርተው የሚገኙትን አንድ ሺህ አምስት መቶ የአውስትሬልያ መከላከያ ሰራዊት አባላትና ለሀገራችን ሕይወታቸውን የሰዉትን መቶ ሦስት ሺህ አውስትራሊያውያን ዕውቅናችንን እንቸራለን ብለዋል። የሲድኒ ሙስሊም ማኅበረሰብ አባላት ትናንት ረቡዕ ኤፕሪል 24 ሚያዝያ 16 በተካሄደው አስሳ አስሳ የሰባት ታዳጊ ወጣቶች መታሰርን አስመልክቶ ስጋት ያደረባቸው መሆኑን ገለጡ። ታዳጊ ወጣቶቹ ለእስር የበቁት ኤፕሪል 15 የምዕራብ ሲድኒ ቤተ ክርስቲያን ጳጳስ ማር ማሪ ኢማኑኤልን አንድ የ16 ዓመት ወጣት በስለት ከመውጋት ጋር የተያያዘ ነው። ክስተቱ በሽብር ድርጊት የተፈረጀ ሲሆን፣ ይህንኑ ተከትሎ 400 የፖሊስ ሰራዊት አባላትን ያካተተ የጸረ ሽብር ጥምር ቡድን 13 አሰሳዎችን አከናውኗል። የአውስትሬልያ እስላማዊ ምክር ቤቶች ፌዴሬሽን የአውስትሬልያ ብሔራዊ ኢማሞች ምክር ቤትና የሊባኖሳውያን ሙስሊሞች ማኅበር ፖሊስ የአሰሳ እርምጃዎችን ሲወስድ እንድናቀው እንጂ እንድንመክርበት አላደረገንም በማለት ለኤስቢኤስ ኒውስ ተናግረዋል። ሆኖም ገዲብ የአውስትሬልያ ፌዴራል ፖሊስ አባላትና የእኛ የማህበረሰብ አገናኝ ቡድኖች ከእምነት ማህበረሰባት ጋር ውይይቶችን አካሂደዋል። ግንኙነታችን በጣም ጠቃሚ ነው በማለት የአውስትሬልያ ፌዴራል ፖሊስ ምክትል ኮሚሽነር ክሪሲ ባሬት ረቡዕ ከቀትር በኋላ በሰጡት ጋዜጣዊ መግለጫ ገልጠዋል። የኢትዮጵያ ብሔራዊ ደህንነት ምክር ቤት የሀገራዊ ምክክር ኮሚሽን የስራ ክንዋኔ የሽግግር ፍትሕንና የፕሪቶሪያውን ስምምነት አስመልክቶ ሚያዝያ 16 ባወጣው መግለጫ የተተገበሩ ድርጊቶችንና በሂደት ላይ ያሉ ክንዋኔዎችን አመላክቷል። ሀገራዊ ምክክርን በተመለከተ በአስር ክልሎችና ሁለት የከተማ አስተዳደሮች ከየወረዳው በምክክሩ የሚሳተፉ ተሳታፊዎችን የመለየት ሥራ እንደተጠናቀቀና ከ679 ወረዳዎች 12294 ተሳታፊዎች መለየታቸውን አስታውቋል። የሽግግር ፍትህን አስመልክቶም ሂደቱ የሚመራበት የፖሊስ ማዕቀፍ መጽደቁን ገልጧል። የፕሪቶሪያውን ስምምነት በሚመለከትም በስምምነቱ ላይ እንደሰፈረውና በሕገ መንግሥቱ ላይም እንደተደነገገው እንደ ሀገር የሚኖረን አንድ የመከላከያ ሰራዊት ብቻ ነው። ክልሎች በክልል ደረጃ ሕግ ለማስከበር ከሚያስፈልጋቸው ፖሊስና ሚሊሻ ያለፈ የታጠቀና የተደራጀ ሰራዊት ሊኖራቸው አይችልም አይገባምም፣ ያለ ሲሆን በማያያዝም ትጥቅ መፍታትና ተያያዥ ሂደቶች በተሃድሶ ኮሚሽኑ ዕቅድ መሠረት በፍጥነት ሊተገበሩ ይገባል ብሏል። ፖድካስቶችን ለማድመጥ ኤስቢኤስ አማርኛን ይከተሉ ወይም ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክ ድረገጽን ይጎብኙ።